የምስራች ድምፅ ነው። ተስፋ ለሴቶች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 ሰላም ጤና ይስጥልኝ። የተወደዳችሁ የፕሮግራማችን ተከታታዮች እንደምን አመሻችኋል? የጌታ ጸጋና ሰላም ይብዛላችሁ እያለን የዛሬውን ፕሮግራማችንን እንጀምራለን። እንግዲህ እንደ ከዚህ በፊቱ ሁሉ ዛሬም ልዩ ልዩ ፕሮግራሞችን ይዘንላችሁ ቀርበናል። ለዛሬ ትኩረት የምናደርገው ስለ ንዴት ምንነትና ንዴትን እንዴት ማብረድ እንደሚቻል የምናይበትን ፕሮግራማችንን ነው። እስከ ፍጻሜ ቆይታችሁ ፕሮግራማችንን እንድትከታተሉ የምጋብዛችሁ እኔ የፕሮግራሙ አዘጋጅ አስራት በይሳና በቴክኒኩ አለማየሁ ዳዊት ነን። አብራችሁን ቆዩ። በቅድሚያ ግን እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። ሕያውና ጻድቅ የሆንክ የዘላለም አምላክ እግዚአብሔር አምላካችን እና አባታችን ሆይ እጅግ አድርገን እናመሰግንሃለን። ይህችን ጊዜ ስለ ሰጠህን ስምህ ይባረክ። ጌታ ሆይ የሰጠህንን ጊዜ ባርክልን እንድንጠቀምበት የተማርነውን ነገር ወደ ተግባር መቀየር የምንችልበትን ጸጋ እንድንቀበል እንድትረዳን በጌታ በኢየሱስ ስም እንጸልያለን። ስለ ሁሉ ተመስገን። በጌታ በኢየሱስ ስም አሜን። ብዙ ኃያላን ነበሩ፣ በአምላኬ ላይ የተኩራሩ፣ ቅዱሱ ላይ የተገዳደሩ፣ ያዝናቸው አመድ ለብሶ፣ ታሪካቸው ተከልሶ፣ አለ ጌታ በላያቸው ነግሦ። ክቡር ክቡር፣ ኃያል ጌታ፣ ለዘላለም የሚኖር amla kaçtı etyani ህይወት ውስጥ ሰውን የሚያናድዱ የተለያዩ ምክንያቶች አሉ። ለምሳሌ ደስ የማይል ነገር ሲያጋጥመን፣ የምንወደውንና የምንፈልገውን ነገር ስናጣ፣ ሰው ሲዋሸን፣ ሰው ታማኝ ሳይሆን ሲቀርብን፣ ነፃነታችንን ስናጣ፣ ሌሎች ሰዎች ሲበደሉ ስናይ፣ የመሳሰሉት ንዴት በውስጣችን እንዲጫር የሚያደርጉ ነገሮች ናቸው። ንዴት በማንም ላይ ይደርሳል። በዚህም ሳቢያ ሰው ንዴቱን ካልተቆጣጠረ የበለጠ ስህተት ወደ መስራት ሊዳረግ ይችላል። ሰው ግን ከስህተቱ ይማራል። ዋናው ጥበብ ግን ንዴትን ተቆጣጥሮ የሚያስፈልገውን ነገር ግብ እንዲመታ ማድረግ መቻል ነው። አስፈላጊ ቦታ ላይም ሰው ተናዶ እልህ ቢይዘው እንደ ደካማነት መቆጠር የለበትም። የሚያናድድም የሚያታግልም እልህ የሚያስጨርስም ሰውም ሆነ ሁኔታ አለ። እንደ ቦታውና እንደ ሁኔታው ይለያያል። አንዳንድ ሰዎች ደግሞ ምንም የሚያበሳጭና የሚያስቆጣ ነገር ሳይኖር በትንሹ ይናደዳሉ ወይም ይቆጣሉ። ንዴት በመጠኑ ሲሆን የጤናማ ባህሪ መገለጫ ነው። ነገር ግን መጠኑን ሲያልፍ ግንኙነትን ከማበላሸት ባሻገር ጤናንና አእምሮአዊ ሰላምን ይነሳል። ንዴትን በፍጹም ማስወገድ ባይቻልም ማስታገስና ማብረድ ይቻላል። ታዲያ ንዴትን እንዴት ማብረድ ይቻላል? የመጀመሪያው ከመናገር በፊት ማሰብ ነው። በቶሎ የሚናደዱ ሰዎች አብዛኛውን ጊዜ አንድ ነገር ከመናገራቸው በፊት ጥንቃቄ አያደርጉም። በሚናገሩት ነገር ሰዎችን ያስቀይሙና ምነው አፌን በቆረጠው ብለው ይጸጸታሉ። ሁለተኛው ስሜትን አረጋግቶ ራስን መግለጽ ነው የተናደዱበትን ምክንያት ስሜትን አብርዶ አለ ማስረዳትና አለመናገር በራሱ ሌላ ንዴት ስለሚፈጥር እራስን በተረጋጋ መልኩ መግለጽ ያስፈልጋል። ሶስተኛው መተንፈስ ነው። በቀላሉ የሚናደዱ ሰዎች የንዴት ስሜት በሚሰማቸው ሰዓት አንድ እጃቸውን ደረታቸው ላይ አድርገው ቢያንስ ሶስቴ አየር በረጅሙ ባፍንጫቸው መሳብና በአፋቸው ማስወጣት ስሜታቸውን ለማረጋጋት ትልቅ ጠቀሜታ አለው። አራተኛ ንዴትን ከሚቀሰቅሱ አካባቢዎች መራቅ ነው። ንዴትን በቀላሉ መቆጣጠር አስቸጋሪ ከሆነ የንዴት ስሜት በሚፈጠርበት ወቅት አካባቢውን ለቆ መሄድ ሌላው አማራጭ ነው። ከቻልን አካባቢያችንን ቀይረን ከቻልክ አካባቢህን ቀይር፣ አካባቢህን መቀየር ካልቻልክ ራስህን ቀይር እንደሚባለው ማለት ነው። አምስተኛ መፍትሄ መፈለግ፣ የሚያበሳጨኝና የሚያናድደኝ ነገር ምንድነው ብሎ ከማሰብ ይልቅ ንዴቴን እንዴት መቆጣጠርና ማብረድ እችላለሁ ብሎ በራስ መፍትሄ ማፈላለግ ነው። ስድስተኛ ለራስ እውቅና መስጠት ንዴትን በውስጥ አምቆ ያልተናደዱ ከመምሰል ለአእምሮ ሰላምና እረፍት ለመስጠት እንዲያስችለን አዎ እኔ ተናዳጅ ሰው ነኝ፣ ቢሆንም ራሴን መቀየር እችላለሁ ብሎ ለራስ መናገር ወይም እውቅና መስጠት እጅግ ጠቃሚ ነው። ሰባተኛ ቂም አለመያዝ። ሰዎች የፈለጉትን የሚያናድድ ነገር በእኛ ላይ ቢያደርጉ ይቅር የሚል አእምሮ ካለንና ቂሜ ማንይዝ ከሆነ ንዴታችንን በቀላሉ መቆጣጠር እንችላለን ስምንተኛ እውነታውን ለማወቅ መጣር ስሜትን በንዴት ለመግለጽ ከመሞከር ይልቅ ረጋ ብሎ ሁኔታው ረጋ ብሎ ሁኔታውን ማጤንና የሰከነ ውይይት ለማድረግ መሞከር እጅግ ጠቃሚ ይሆናል ዘጠነኛው ትዕግስትን መለማመድ የመጨረሻዋን የንዴት ጣሪያ ላለመንካት ትግስተኛ መሆን እጅግ ይጠቅማል። ይህንን ለማድረግ ደግሞ ዘወትር ትግስተኛነትን መለማመድ ያስፈልጋል። አስረኛ የሌሎችን እርዳታ መሻት ነው። አንዳንድ ጊዜ ለዘመናት አብሮ የቆየን ንዴት በራስ መንገድ ብቻ ለማብረድ መሞከር አስቸጋሪ ሊሆን ስለሚችል ሌሎች ሊያግዙን የሚችሉ ሰዎችን እርዳታ መጠየቅ ትልቅ ብልሃት ነው። በሀብቱ ይኮራል። ኃያል በኃይሉ ይመካ፣ ስልጣን ያለው ጭቁኑን ይልቃል። ነገር ግን ቅን ፈራጅ ከላይ ተቀምጧል፣ ከዙፋን ላይ ክንደ ብርቱ ጻድቁ፣ ክቡር ኃያል ጅቡር ለዘላለም nakati etsen ki ልጆች ለአጭር ጊዜ የሚቆይ ቁጣ ወይም ከሌሎች ልጆች ጋር ዘወትር የመጋጨትና የመጨቃጨቅ ልማድ አለባት ወይም አለበት። ንዴት በመሰረቱ የተለመደ ጤናማ ስሜት ቢሆንም ስር የሰደደ ድንፋታና ከቁጥጥር ውጪ የወጣ ንዴት ግን አደገኛ ውጤት ይኖረዋል። የንዴት ስሜት መጥፎ አይደለም። በውስን ሁኔታዎች የንዴት ስሜት መሰማት ተገቢ ነው። ልዩነቱ ልጆች ለንዴት ስሜታቸው የሚሰጡት ምላሽ ነው። ብዙ ጊዜ ንዴት የሌሎች ስሜቶች ሽፋን ነው። ይህም በዋናነት ልጆችን ለሚያስጨንቃቸው ነገር ምላሽ ነው። ምክንያቱም ከቁጥጥር ውጭ የሆነ ንዴት የልጅሽን አካላዊ ጤና ይጎዳል። ንዴት የከፍተኛ ደረጃ ውጥረትና ጭንቀት መንስኤ ነው። ስር የሰደደ ንዴት ልጆችን ለልብ በሽታ፣ ለስኳር በሽታ፣ ለከፍተኛ ስብ መጠን፣ የመነመነ በሽታን የመቋቋም ስርዓት፣ የእንቅልፍ ማጣትና ለከፍተኛ የደም ግፊት በተፋጠነ ሁኔታ ያጋልጣል። ንዴትን የመቆጣጠር ክህሎት፣ ከዚህ በታች የተዘረዘሩት ወላጆች ልጆቻቸው ንዴትን በተሻለ መንገድ እንዴት መቆጣጠር እንደሚችሉ አጋዦች ናቸው። ንዴትን መቆጣጠር አንደኛ፣ ንዴት ጤናማ እንደሆነ መቀበል ነው። በተወሰኑ ሁኔታዎች ንዴት ጤናማ እንደሆነ ለልጆችሽ አሳውቂያቸው። የብቀላ ስሜት ተግባራዊ እስካልተደረገ ድረስ ጤናማ ነው። በንዴት ማድረግ በንዴት ሌሎችን መጉዳትና ከቁጥጥር ውጪ የሆነ ቁጣ ተቀባይነት የሌለው መሆኑን ማስገንዘብ ነው። ሁለተኛ፣ ለጥቂት ደቂቃዎች እረፍት እንዲያደርጉ ወይም አዝናኝ ተግባር እንዲያስቡ ማስተማር ነው። ሶስተኛ፣ ልጆችን ከቴሌቪዥን ወይም በቪዲዮ ከሚተላለፉ ሁከት አጫሪ ጨዋታዎች ያላቸውን ግንኙነት መቆጣጠር ነው። የሁከት ምስሎች የልጆችን አዋኪ የመሆን ወይም የቁጡነት ዝንባሌያቸውን ይጨምራልና። አራተኛ፣ ልጆችን መረዳትና ማበረታታት ነው። ልጆቻችን ስለ ፍርሃታቸውና ስለ አሉታዊ ስሜቶቻቸው እንዲያወሩ ማበረታታትና ለመርዳት መሞከር አለብን። አምስተኛው ስጋታችንን ማሳየት ነው። ስለ ልጆቻችን ስሜቶች ያለንን ስጋትና እንደምንንከባከባቸውም ለራሳቸው ለልጆቻችን መንገር ያስፈልጋል። በዚህን ጊዜ ልጆቻችን ስጋቶቻችንን ተረድተው ከዛ ነገር ራሳቸውን እንዲቆጥቡ ይረዳቸዋል። ስድስተኛው ድጋፍን መሻት ነው። እነዚህ ምልክቶች በጊዜ ሂደት ከቀጠሉ ሌላ በዚህ ጉዳይ ላይ ሊረዱን የሚችሉ የጎረቤት ሰዎች ወይም የሕክምና ባለሙያዎች እንደየ ሁኔታው የምናውቃቸው የሃይማኖት አባቶች ካሉ እነሱን ማማከር ነው። ሰባተኛው ረጋ በማለት ከራሳቸው ከልጆቹ ጋር መነጋገር ነው። በተናደደ ልጅ ላይ መጮህ ወይም ማንባረቅ ልጆች አደጋ ውስጥ እንደሆኑ የሚሰማቸውን ስሜት ይበልጥ ያጠናከርባቸዋል። ስለዚህ ሁልጊዜ እናቶች ከልጆቻችን ጋር በተናደዱበት ጊዜ ስናወራቸው ረጋ ብለን ከንዴታቸው ወጥተው ስሜታቸው እየተረጋጋ እስከሚመጣ ድረስ በትዕግስት ወደዛ ሁኔታ እስከሚመጡ ልንጠብቃቸው ይገባል ማለት ነው። እንግዲህ እነዚህንና የመሳሰሉትን ተግባራዊ በማድረግ በራሳችንም ላይ በልጆቻችንም ላይ ንዴት ሲከሰት በቀላሉ ወደ ተረጋጋ ማንነት ማምጣት እንችላለን።

Amla kaçın, eksiamide. Kuvur hayal አንድ ነገር ሲጀመር ምን ይመስል እንደነበር ማየት ሁልጊዜ የሚያጓጓና ጠቃሚ እውቀትንም ብዙ ጊዜ የሚያስገኝ ነው። አሳሾች ያንድን ወንዝ ምንጭ ለማወቅ ለብዙ ክፍለ ዘመናት ሰፊ ጥረት የታየባቸውን አድካሚ ጉዞዎች አድርገዋል። ስለ ሰው ልጅ ሕይወት አጀማመር የሚያጠኑ ምሁራን የጥንት ዘመን ሕይወት ምን ይመስል እንደነበር ለመረዳት በታሪካዊ ስፍራዎች አካባቢ ቁፋሮ አድርገዋል። መጽሐፍ ቅዱስ ልዩ ግምት በሚሰጣቸው በውስጡ በመዘገባቸው የትውልድ ሐረጎች፣ ታሪኮች ውስጥ የአይሁድ ቅድመ አያቶች ከየት እንደሚጀምሩ የሚያመለክት ማስረጃ አለው። ስለሆነ መጽሐፍ ቅዱሳዊ ጋብቻዎችን የመመርመር ተግባራችንን መመልከት ስንቀጥል ጋብቻ ወደ ተመሰረተበት የኤደን ገነት ወደ ኋላ መለስ ብለን የጋብቻን አመሰራረት ማየት እንጀምራለን። የመጀመሪያው ሰው ብቸኝነት የጋብቻን አስፈላጊነት አሳየ። አዳም በኤደን ገነት ውስጥ ሲኖር ብቸኝነት ተሰማው። ይሁን እንጂ እግዚአብሔር ብዙ ነገሮችን አሟልቶ ሰጥቶት ነበር። አይቶ የሚደሰትባቸው ያማሩ ያትክልት አይነቶችና ዛፎች በሚገኙበት እጅግ በጣም ውብ ስፍራ አስቀምጦት ነበር። የሚኖርባትን ውብ ያትክልት ስፍራ ለማጠጣት የሚፈልቁ ወንዞች ነበሩ። አዳም በኤደን ገነት ውስጥ አስደሳች የሆነ የመስራትና የመንከባከብ ስልጣን ተሰጠው። በእያንዳንዱ ሳምንት ውስጥ የሚያርፍበትና የሚዝናናበት አንድ ቀን ነበረው። ለመብላት በሚፈልግበት ጊዜ ሁሉ የሚመገበው እጅግ ብዙ ምግብ ተሰጥቶት ነበር። እንግዲህ በዚህ ሁሉ መሀል እግዚአብሔር ለአዳም አንድን ትእዛዝ ሰጠው። ይህም ትእዛዝ ከገነት ዛፍ ሁሉ ትብላለህ። ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አት ብላ ከእርሱ በበላ ቀን ሞትን ትሞታለህና የሚል ነበር። ዘፍጥረት ሁለት ከቁጥር አስራ ስድስት ከአስራ ሰባት ላይ ማየት እንችላለን። አዳም ያንን ፈተና አልፎ ቢሆን ኖሮ ምንጊዜም ሳያጣው የዘላለማዊ ህይወት ባለቤት በሚሆንበት ደረጃ ላይ ይገኝ ነበር። ምን አይነት እድል ነው! ነገር ግን እነዚህ አስደናቂ ነገሮች ሁሉ ቢሰጡትም እንኳ አዳም ብቸኝነት ተሰማው። እግዚአብሔር አምላክ የሰውን ብቸኝነት ተመልክቶ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት አለ። ዘፍጥረት ምዕራፍ 2 ቁጥር 18 ላይ እግዚአብሔር የፈጠራቸውን እንስሳትና አእዋፍ ዘሮች ሁሉ ከየአይነቱ ወደ እርሱ አምጥቶ ትኩረቱን ሁሉ የሚያሳርፍበት ስም የማውጣት ተግባር ሰጠው። ለአንድ ነገር ስም መስጠት በዚያ ነገር ላይ ስልጣን መኖሩን የሚያመለክት ነው። ታዲያ ሰው ይህን በማድረግ እግዚአብሔር በፈጠራቸው ፍጥረታት ላይ የተሰጠውን አምላካዊ ሕግ ሲለማመድ እርካታን ማግኘት ይችላል። ነገር ግን አሁንም ይህ የአዳምን ብቸኝነት የሚያጎላ ነው። ምክንያቱም እንስሳቱ ወደ እርሱ በመጡበት ጊዜ በየወገናቸው እያንዳንዳቸው ከጓደኞቻቸው ጋር ሆነው ነውና በየቀኑ መጨረሻም ላይ አዳም እንደገና ብቻውን ቀርቶ ስለነበር ነው። በእርግጥ አዳም ከፈጣሪው ጋር ህይወቱን የሚያድስ ህብረት ነበረው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር ይላል ዘፍጥረት 2 ቁጥር 20 ላይ። ከእግዚአብሔር ጋር የነበረው ግንኙነት እንኳ የምታነጋግረውና ሰብአዊ ፍላጎቱን የምታሟላለት እርሱን የምትመስል ሴት ጓደኛ ለማግኘት የነበረውን ጥማት ሊያረካለት አልቻለም። የመጀመሪያዋ ሴት መፈጠር ወደ ጋብቻ አመሰራረት አመራ። ስለዚህ በአንድ እጅግ ልዩ በሆነ ቀን ላይ እግዚአብሔር ራሱ ለዚህ ችግር መፍትሄ ለማምጣት ወሰነ። እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። ዘፍጥረት 2፡21 ከአዳም ከወሰዳት አጥንት እግዚአብሔር ሴትን ፈጠራት። እግዚአብሔር አዳምን እንደፈጠረው ሁሉ ሴትቱንም ከምድር አፈር ሊፈጥራት ይችል ነበር፣ ነገር ግን ሌላ መንገድ መረጠ። የወንዱ አካል በመቆረጡ አጥንትና ስጋ በመለያየታቸው ሴቲቱ ሕይወት አገኘች። እግዚአብሔር እውነተኛ ፍቅር ራስን መሥዋዕት አድርጎ ማቅረብን እንደሚጠይቅ አዳም በዚህ እንዲረዳ የሚፈልግ ይመስላል። የኑሮ ጓደኛውን ለመፍጠር የራሱ የአካል ክፍል ተቆርጦ ወጥቷልና። ሴቲቱን በወንዱ ላይ ያላትን መደገፍ እንዲሁም የዘውትር ጓደኛውና ረዳቱ በመሆን ከጎኑ የምትሆንበትን ተገቢ ስፍራ እንድታውቅ እግዚአብሔር ፈለገ። እግዚአብሔር የሚፈልገው ሁለቱም በፊቱ በእርግጥ አንድ ሥጋ መሆናቸውን እንዲገነዘቡ ነው። ሐዋርያው ጳውሎስ ይህ ምስጢር ታላቅ ነው፣ እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ ብሏል። ኤፌሶን ምዕራፍ 5 ቁጥር 32 ላይ ለሙሽራይቱ ለቤተ ክርስቲያን ሕይወት ለመስጠት ለሙሽራይቱ ለቤተ ክርስቲያን ሕይወት ለመስጠት ክርስቶስ የከበረ ደሙን ማፍሰስ ነበረበት። ይህ ሁሉ ሀጢያት ወደ ዓለም ከመግባቱ አስቀድሞ በእግዚአብሔር እቅድ ውስጥ የሚገኝ ነው። የመጀመሪያው ሙሽራ አዳምም ለሙሽራይቱ ህይወት ለመስጠት አካሉ በመቆረጡና ደሙን በመፍሰሱ ምንም አይነት ኃጢያት ከመፈጸሙ በፊት እርግጠኛ የሆነ ይህን ሰማያዊ ሀቅ ማንጸባረቅ ይገባዋል። በመንፈስ ወደዚህ አስደናቂ መድረክ መግባት እንሻለን። በእርግጥ በተቀደሰ መሬት ላይ እንቆማለን። ቀጥሎ የሚሆነው ምንድን ነው? አዳም ከከባድ እንቅልፉ ነቃ። እግዚአብሔር ከእርሱ ጋር ሊገናኝ መጣ ነገር ግን በዚህ ጊዜ እንደ ቀድሞ ብቻውን አልመጣም። እጁን ይዞ አብሮት የሚሄድ አዳም እንደ ራሱ መሆኑን ያወቀው ሆኖም ግን ከእርሱ የተለየ አንድ ሰው አብሮት ነበረ። እግዚአብሔር አሁን ከአዳም ጋር ፊት ለፊት ቆሟል። እግዚአብሔር ይህችን ሰው የሚመች ረዳት አድርጎ እርሱ ራሱ እንደ ሰጠ ለማመልከት የጨበጠውን የአዲሷን ሰው እጅ በእንዴት አይነት ታላቅ ፍቅርና ደስታ እንደሚወስደውና በአዳም እጅ ውስጥ እንደሚያስቀምጠው መገመት እንችላለን። በዚህ ከጋብቻዎች ሁሉ እጅግ በጣም ያማረ በነበረው ጋብቻ ውስጥ ለወደፊት ጋብቻዎች ሁሉ የሚሆን ምሳሌነት ያለው ስርዓት ተሰጥቷል። በዚህ በመጀመሪያው አባትም ካህንም የነበረው እግዚአብሔር ባለበት እርስ በርሳቸው በፍቅር ይተባበሩና አንድ ስጋ በመሆን ይኖሩ ዘንድ አንድ ሴት ለአንድ ወንድ ተሰጠች። ከምድር ፍጥረታት ሁሉ የአዳምን አካላዊ ፍላጎት ማለትም የልቡንና የአይምሮውን ፍላጎት ማርካት የምትችል ሴቲቱ ብቻ ናት። እርሷ ለእርሱ በማንኛውም መንገድ ተስማሚ ሆና የተፈጠረችለት ረዳት ጓደኛው ናት። በኤደን ገነት ይካሄድ የነበረው የጋብቻ ሥርዓት የተደመደመው እግዚአብሔር ለእርሱ ያዘጋጀለትን ጓደኛ የተቀበላት መሆኑን በተናገረው ቃል ነው። ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት አለ ዘፍጥረት ሁለት ቁጥር ሀያ ሶስት ላይ በማለት ሲናገር ደስታው ምን ያህል ታላቅ እንደ ነበረ ሊሰማን ይችላል። አዳም በተሰጠው መለኮታዊ ስልጣን መሰረት ቀድሞ ተፈጥሯልና ለሴቲቱ ስም አወጣላት፣ ሴት ትባል አለ። በተመሳሳይ ጊዜ አዳም እርሷ ከወንድ ተገኝታለችና የሚለውን ጨምሮ በመናገር ከእርሷ ጋር ያለውን ፍጹም አንድነት አረጋገጠ። ባልጎደፈችዋ የኤደን ገነት ውስጥ በዚያን ቀን እግዚአብሔር የሰው ልጅ ከሌላ ሰው ጋር ሊኖረው የሚገባውን እጅግ በጣም ጠቃሚ የሆነ ግንኙነት መሰረተ። ሴትን ረዳት ጓደኛ ሩሩህ አፍቃሪና አዲስ ሕይወትን የመፍጠር ጸጋ ወራሽ እንድትሆን ለወንድ ሰጠ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ። አይተፋፈሩም ነበር። የመጀመሪያዎቹ ተጋቢዎች አለመታዘዝ የጋብቻን ፍጹምነት በከለው። እግዚአብሔር ከፈጠራቸው ወንድና ሴት ፍጡሮቹ ጋር ባለው ሕብረት ለመደሰት ሁልጊዜ በምሽት አካባቢ ወደ ኤደን ገነት ሳይመጣ አልቀረም። በዚህ አይነት የሚባርክና አስደሳች ሁኔታ ብዙ ቀናት፣ ሳምንታት፣ ወራት ወይም ዓመታት ሳያልፉ አልቀረም። ነገር ግን ማንኛውም ነገር በድንገት የተለወጠበት አሳዛኝ ቀን መጣ። በዚያ ዕለት ቀኑ በመሸ ጊዜ በገነት ውስጥ ሲመላለስ የሚያውቁት የእግዚአብሔር ድምፅ ለአዳምና ለሚስቱ ደስታን አላመጣም። በእርግጥ ፈርተው ነበር። ምን ተፈጽሞ ነበር? ሴቲቱ እርሷና ባሏ እንዳይሞቱ ፍሬውን ለመብላት እግዚአብሔር ከከለከላቸው ዛፍ አጠገብ አደገኛ በሆነ ሁኔታ ተዘዋወር ነበር። አዳም ራቅ ባለ ቦታ የነበረ ባይሆንም በዛፉ አጠገብ የሆነውን ለማየት ወይም ለመስማት በጣም ቅርብ ስፍራ ላይ አልነበረም። ከእባቡ ጋር ወደተጀመረ ንግግር በሞኝነት በመሳብ ሴቲቱ እግዚአብሔር በተናገረው ላይ እባቡ ያስከተለባትን ጥርጥር፣ በእግዚአብሔር ፍርድ ላይ የነዛውን ውሸትና፣ ስለ እግዚአብሔር ባህሪ በአእምሮዋ ውስጥ የዘራውን ክፉ ሐሳብ ተቀበለች። እግዚአብሔርን ወይም ባሏን ሳትጠይቅ በራሷ ውሳኔ በመነዳት ዛፉ ለመብላት ያማረ እንደሆነ ለአይንም እንደሚያስጎመች ለጥበብ መልካም እንደሆነ አየች። ዘፍጥረት ምዕራፍ 3 ቁጥር 6 ላይ ከዛፉ ፍሬ ወስዳ በላች፣ ለባሏም ሰጠችው። ባሏ ፍሬውን ስትሰጠው ሳለ ምንም እንኳ አትብሉ የሚለው የመጀመሪያው ትእዛዝ ተሰጥቶ የነበረው ለርሱ ቢሆንም እምቢ አላለም፣ አልገሰጻትም። ወዲያውኑ በመካከላቸው የነበረው የእርስ በርስ ትውውቅና ፍጹም ግልጽነት ጠፋ። ሁለቱንም የሚያለያይ አጥር በመካከላቸው ነበርና አንዳቸው በሌላው መገኘት መተፋፈር ጀመሩ። ሀፍረታቸውን ለመሸፈን የበለስ ቅጠል ሰፍተው ለራሳቸው ግልድም አደረጉ። ከዚያም በዚህ ሁኔታ ከፈጣሪያቸው ጋር ለመገናኘት በጣም አፍረው በገነት ዛፎች መካከል ተደበቁ። ለአዳም የቀረበው ወዴት ነህ የሚለው የእግዚአብሔር አምላክ የስልጣን ጥሪ አዳምንና ሚስቱን ከተደበቁበት ስፍራ አመጣቸው። በፈጣሪያቸው ፊት እየተንቀጠቀጡ ቆሙ። የእግዚአብሔርን ግልጽ ትእዛዝ ስለመተላለፉና የተከለከለውን የዛፍ ፍሬ ስለመብላቱ ሲጠየቅ፣ አዳም ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላው አለ። ዘፍጥረት ምዕራፍ 3 ቁጥር 12 ላይ በጋብቻው ዕለት ለእርሱ የተሰጠችው የእግዚአብሔር አስደናቂ ስጦታ መሆኗን በሚያረጋግጡ አስደሳች ቃላት ፈንታ ሴትቱን ወነጀላት። በዚህም እግዚአብሔርን አብሮ ወነጀለው። ምክንያቱም ከአዳም ፍላጎት ጋር በሚቃረን ሁኔታ እግዚአብሔር ወደ የደንገነት እንዳመጣት በማሰብ ከኔ ጋር እንድትሆን የሰጠኝ ሴት በማለት ጠርቷታልና አዳም እርሷን እንድትሰጠኝ አልለመንኩህም ብሎ ሲናገር ላንሰማው እንችላለን። ነገር ግን ከኔ ጋር እንድትሆን የሰጠኸኝ ሴት ማለት እንድትሰጠኝ አልለመንኩህም የሚለውን ድምፅ በውስጡ ይዟል። ከፈጸመችው ኃጢአት ጋር ፊት ለፊት በተጋፈጠች ጊዜ ሴቲቱ በበኩሏ እባብ አሳተኝና በላሁ በማለት እባቡን ወነጀለችው። በዚያ አሳዛኝ መድረክ በሶስቱም ፍጡራን ላይ የመጣው የእግዚአብሔር ፍርድ ከየግላቸው ተፈጥሯዊ ሁኔታ ጋር የሚስማማ ነበር። አዳም የተጠራው የኤደንን ገነት እንዲያበጃትና እንዲጠብቃት ነበር። ስለዚህ ከዚህ ጊዜ ጀምሮ ከእርሱ የተነሳ ምድር የተረገመች፣ ስራው አድካሚና ሰልቺ እንደሚሆን፣ ከዚህ ሁሉ በኋላም እንደሚሞት ተነገረው። ሴቲቱ የተጠራችው ለአዳም ረዳት ጓደኛውና የልጆቹ እናት እንድትሆን ነበር። ስለሆነም ለርሷ የተነገሩት ቃላት በተለይም ከባሏ ጋር ካላት ግንኙነትና ልጆችን ከመውለድ ተግባር ጋር የሚዛመዱ ናቸው። ለባሏ ያላት የወሲብ መስህብ በርሷ ላይ ያለው የበላይነትና ልጆችን መውለዷ ለራሷ ንጹሕ ደስታና በረከት እንዲሆን ሁሉም በእግዚአብሔር የታቀደ ነበር። አሁን እነዚህ ሁሉ ከችግርና ከአዘን ጋር ይቀላቀላሉ። ዘፍጥረት 3:16 ላይ ማየት ትችላላችሁ! ነቢዩ ኤርሚያስ ከብዙ መቶ ዓመታት በኋላ በሸክላ ሰሪው ቤት ባደረገው ጉብኝት ወቅት እንዳየው የተበላሸ ሸክላ በአንድ ወቅት ንጹህ የነበረው የጋብቻ እቃ ለእግዚአብሔር ካለ መታዘዝ የተነሳ አሁን ተበላሸ። የዛሬው ምርኩዝ ደጋፊ፣ የደከመን አሳራፊ፣ ሁሉን ታጋሽ፣ ፍጹም ልበ ሰፊ፣ የመሸበት አሳዳሪ፣ ለተጠቃ ተቆርቋሪ እግዚአብሔር ነው። ለዘላለም ኗሪ፣ ክቡር ክቡር፣ ሀያል ጅቡር፣ ለዘላለም የም እንግዲህ የተወደዳችሁ አድማጮች፣ ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። በፕሮግራማችን ላይ ያላችሁን አስተያየት፣ ምክር፣ ልዩ ልዩ መጣጥፎች፣ ግጥሞች ቢኖራችሁ በአድራሻችን ጻፉልን። እኛም ጠቃሚነቱን ገምግመን አየር ላይ እናውላለን። እስካሁን ቆይታችሁ ፕሮግራማችን ስለተከታተላችሁ ጌታ አብስቶ ይባርካችሁ። እስካሁን ሳስተናግዳችሁ አብሬያችሁ ቆየሁት እኔ አስራት ፈይሳ ነኝ። ከመሰናበቴ በፊት አድራሻችንን አስታውሳችኋለሁ። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም እደሩ። Let's get out of here.